ሰላም ጤና ስጥልኝ፣ የተከበራችሁ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 9 2015 ዓ.ም የጋቢና ቬይ መሰናዶው ጀምሯል። ከአሁን ሰዓት አንስቶ ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የእኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት በአግባቡ እንደሚጠቀመው ማሰብ አለብን። የሰማችሁት የኪነ ህንፃ ባለሙያውን አለበል ደስታ ነው። ስለ ዘላቂ የኪነ ህንፃ ጥበብ እንዲሁም ደግሞ በቅርቡ ስለተከፈተው ዚግዛግ ስለተሰኘው ማዕከላቸው ከጋቢና ቤይ ጋር ቆይታ አድርጓል። በሌላ መሰናዱ ደግሞ ኢትዮጵያውያን ህፃናት ጀግኖቻቸውን እንዲያውቁ የህፃናት መጽሐፍትን እየጻፈ የሚገኝ ወላጅም እንግዳ አድርገናል። ሌሎች መሰናዳዎችም አሉን። ይህንና ሌሎች የምሽቱን ጥንቅሮች ኤደን ገረመው እየመራው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ የምስልና ድምፅ ምህንድስናውን ይከውንልናል። አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ወደ መሰናዷችን እንሻገራለን። የኪነ ሕንፃ ባለሙያው አለበል ደስታ ከ20 ዓመት በላይ በተለያዩ ስራዎች ላይ ሲሰተፍ ቆይቷል። በቅርቡም አዲስ አበባ ውስጥ ዚግዛግ የተሰኘ መሐንዲሶች፣ የኪነ ሕንፃ ጥበብ ባለሙያዎች፣ የእደ ጥበብ ባለሙያዎች ስራቸውን የሚያሳዩበት ስለ ስራቸው ደግሞ ከወጣትና ከአንጋፋ ባለሙያዎች ጋር የሚወያዩበት ተቋምም ከፍቷል። አለበል ደስታ አዲስ አበባ ላይ የሚታዩት ሕንፃዎችና የከተማይቱ እድገት ይሁን የሚያሰኝ ቢሆንም ከከተማይቱ እድገት ጋር አብሮ ዘላቂ የሆነ አካሄድ እንዲሁም ደግሞ ሂሳብ ቆጣቢና ማህበራዊ እሴትን የሚያንፀባርቁ ንድፎችን እንዲሁም የምህንድስና ዘዴዎችን መከተል ይሻላል ይላል። ካለበል ጋር ያደረግኩት ቆይታ የምሽቱ ቀዳሚው መሰናዷችን ነው። በጣም ነው ማመሰግነው። ስላገኘው ደስ ብሎኛል። እስቲ ማንነትህን አስተዋውቅልኝ። አለበል በጣም አመሰግናለሁ። ሄደን አለበል ደስ ቻ አባላለው። በሙያ አርክቴክት ነኝ። ላለፉት ሀያ አራት ዓመታት በዚህ ሙያ ላይ ሰርቻለው። ለእደ ጥበብ፣ ለስነ ጥበብ የተለየ ፍቅርና የተለያዩ ሙከራዎችን አደርጋለው። ይሄን ይመስላል። እሺ፣ በጣም ነው የማመሰግነው አለበል እንግዲህ አሁን ልክ እንደምናየው ከጀርባህ ያለው በጣም አይንን የሚማርክ ቦታ ላይ ሆነህን ያለኸው ዛሬ አንድ የሚያገናኘን እሱ ነው እና ዚግዛግ የተሰኘ የለ እንግዲህ የምህንድስና ንድፍ አውጪዎች ወይም ደግሞ አርክቴክቶችን የሚያገናኝ የሚያማከር ተቋም አለህ እና እስኪ ስለሱ አመሰራረት፣ አሁን ስላለህበት ቦታ ጥቂት ነገሮች በሌ ዚግዛግ የስነ ጥበብ የእደ ጥበብ የአርት ክራፍት እና አርክቴክቸር አንድ ላይ ሆኖ የሚከወንበት ቦታ ነው። እሱን ስንከውን ነው የእኛ ቲም ያለፉት ጊዜያት እሱን በመከወን ነው ጊዜያችንን እና ይሄ ማዕከል እንደምታቂው የእኛ ሀገር ክራፍት ጥለት በይው፣ ስፌት በይው፣ ንቅሳት በይው ኒ ፊደላችን ሳይቀር ብዙ አያቶቻችን ሪሰርች ያደረጉት ግን ያንን ወደ ኮንቴምፖራሪ ወይም ወደ ማርኬት አልወሰድነውም ወይም የየቀን ህይወታችን ላይ ፈርኒቸር ላይ ወይ ኢንቴሪየር ላይ ወይ አለባበሳችን ላይ ወይ አልተጠቀም አልተጠቀምነውም እና እዚህ ዚግዛግ ማዕከል ውስጥ የምናደርገው ያንን ያንን የጥበብ የደ ጥበብ ሪሰርች ወደ ሌላ ወደ ላቀ ደረጃ ለማድረስ እና ብዙ ሰው እንዲነቃቃበት እንዲያየው ኢንስፓየር እንዲሆን ለማድረግ ነው ዚግዛግ ስፔስን ያቋቋም ነው። ከተመሰረተ ምን ያህል ጊዜ ሆነው? እንደው ፌስቡካችሁን ምሳ ያየሁት ነገር አለ። በጣም ብዙ ወጣት የአርክቴክት የሚሆን ወይ ኪነጥበብ ወጣቶ ላይ ያሉ ወጣቶች ሲመጡ እና ሲሳተፉ አይቻለሁ እና ከእነሱ ውስጥ ጋር ያላችሁ ወይም ደግሞ እነሱን እንዴት ነው እንዲሳተፉ የምታደርጋቸው? እስቲ የተመሰረተበትን ጊዜ እና እሱን አያይዘ ንገረኝ ዛግ ስፔስን ለህዝብ ለፐብሊኩ ኦፕን እንዲሆን ያደረግነው ኦልሞስት ሁለት ወር ገደማ ቢሆነው ነው። ግን ይሄ የብዙ ዓመታት ድካም ነው። እዚህ ውስጥ ያሉ የአርት ኮሌክሽኖች የክራፍት ኮሌክሽኖች በጣም ከአምስት ስድስት ዓመት እስከ አስር ዓመት የፈጁብን ነገሮች ናቸው። እኛ እጅ ሁን እንጂ እኛ ንሞክራቸው እንጂ፣ ግን ፐብሊኩ እንዲያያቸው፣ ተማሪዎች እንዲማሩበት፣ አርቲስቶች ኢንስፓየር እንዲሆኑበት፣ አርኪቴክቶች ኢንስፓየር እንዲሆኑበት ብለን ነው ይህን ያቋቋም ነው። በተለይ ወጣቶቹ በእንደዚህ አይነት አትሞስፌር ውስጥ ካላቸው የነገዋ ጥሩ ኢትዮጵያዊ ጥሩ አርት ላይ ጥሩ ክራፍት ላይ የሚከውኑ ዜጎች ይሆናሉ ብለን ስለምናምን ለአንድ ማህበረሰብ ደግሞ ጥበብ፣ ኪነ ጥበብ፣ ኪነ ህንፃ እነዚህ አይነት ጥበቦች ጥበብ የምትዩ ለአንድ ማህበረሰብ ወሳኝ ናቸው። እሱ ላይ ብዙ የሰሩ ሀገራት ናቸው አሁን በልጽገው የምናያቸው እና ያንን ግምት ውስጥ በማስገባት የምንሰራው እንደጠቀስከው ከሆነ በሁሉም አይነት የኪነ ጥበብ ዘርፍ ላይ እደ ጥበብ ዘርፍ ላይ ያሉ ወጣቶች ወይም ደግሞ ግለሰቦች ናቸው በዚህ ግዛ ማዕከል እንዲመጡ የምታደርጉት ወይም እንዲሳተፉ የምታመቻቹት፣ እና ከዛ አንጻር አሁን ላይ ያለውን የስነ ጥበብ ለውጥ ወይም ደግሞ የኪነ ጥበብ ሂደት እንዴት ታየዋለ? ቅድም እንዳልኩት የእኛ አሁን ለምሳሌ ጥለትን ብትወስድ አያቶቻችን በጣም ኤክስፐሪመንት ሲያረጉበት የነበረ ነው ፓተርን በዩ ሼፖቹ በያቸው የከለር አገባበየው እና ያ ማለት በቃ ኒ ኮንቴምፖራሪ አርት ላይ ሌላ አለም ላይ የምታያቸው ነገሮች የዛ ከዛ የተወለዱ ናቸው ብል ድፍረት አይሆንብኝም እና ያንን ግን እንዴት ወደ ኮንቴምፖራሪ ደቨሎፕ እናርገው እዚህ ማዕከል ውስጥ እንዲከወን የምንፈልገው። ያዛብ ያለው ወደ ጥበብ ያለንን ነገር እንድንወደው የሚያደረግ ማዕከል ነው ብዬ ነው የማስበው፣ ማለት ነው። ቴድ ላይ ባደረግከው ንግግር ስለ ዘላቂነት ስስተንብልቲ ስታወራ ነበረ። በተለይ ደግሞ ኢትዮጵያ ውስጥ ያሉ ከግንባታ ጋር አያይዘህ እንደው ሰላሳ ከመቶ የሆነ ብክነት እንዲሁም ደግሞ ያልክ ነበር። ቅድም ደግሞ ስትናገር ኮንቴምፐራሪ ያልሆኑም ስራዎቻችን አሁነኛ የሆነ ይዘት የላቸውም ብለኸኛል። እና እስቲ እነዚህን ነገሮች አያይዘህ ያለው ክፍተት ምንድን ነው ትላለህ? እንዳነሳሹ ሰስቴናቢሊቲ በጣም ወሳኝ ነገር ነው። ይሄ ማለት ደግሞ የሀገሬ ገበሬ ሰስቴናብል የሆነ ህይወት ነው ሲኖር የኖረው። ቤታቸውን ዲኮሬት የሚያደርጉ በቀለም ከሸክላ በጥብጠው ነው። እኛ ደግሞ ቴክኖሎጂም ሰጠን፣ ብዙ ጊዜውን ፈቀደልን፣ ያንንም ተጠቅመን ግን ሰስቴናብል ማድረግ አለብን። እንደኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት በአግባቡ እንደሚጠቀመው ማሰብ አለብን። ስለ አሁነኛነት ወይም ደግሞ ኮንተምፖራሪ ስለሚባለው ፅንሰ ሀሳብም እናንሳ። ምክንያቱም አሁነኛ ሲባል ብዙ ጊዜ የምዕራባውያንን ነገር ይዞ መሻገር ነው የሚታየው፣ እና አንተ ደግሞ ከዛ የተለየ ሀሳብ ይዘህን የመጣው ማህበረሰቡን ማወቅ፣ ማህበረሰቡ ያለውን ነገር ከአሁነኛ ሂደት ጋር ማቀላቀል እና እስቲ እሱ ላይ መታሰብ ወይም ከግንዛቤ መግባት አለበት የምትለው ነገር ምንድን ነው? ከኋላችን ያለውን ነገር ማጥናት ነው። አሁን ለምሳሌ ለምሳሌ ላሊበላ ቤተክርስቲያንን ቸርችን ሲምፕሊ ቤተ ጊዮርጊስን ብንወስድ ያ የህንፃው ቅርጽ አሁን ሚኒማል ተብሎ የሚጠቀስ በጣም ሚኒማል የኮንቴምፖራሪ ሀሳብ ግን ጥንት በዛ ዘመን የተደረገ ነገር ነው። ቅድምም እንዳልነው ኢንቫይርመንቱን ሌላ ማቴሪያል አላመጣም። ላሊበላ ኤክስፐር አርክቴክቸርን ወይም ስነ ጥበብን ኤክስፐርመንት ሲያደርግ አቨለብል በሆነው ማቴሪያል ያንን ያንን ኮንቴምፖራሪ ኮንቴምፖራሪ እንደው ዘመነኛ ማለት ብቻ አይደለም። አዛት ታይም የተሰሩ ለእኔ ብዙ በቃ ብዙ አለማባከን ብዙ ነገሮችን ያላባከነ ቅርፅን ሊሆን ይችላል፣ መስመርን ሊሆን ይችላል፣ ሀሳብን ሊሆን ይችላል። ያላባከነ የዲዛይን ሀሳብ የስነ ጥበብ ሀሳብ ይዘው ነው አንዱ ከአንዱ ጋር እየተሰባጠረ የሚመጣው አንዱ ከአንዱ ጋር እየተዋሃደ የሚመጣው የከለር በይ የቅርጽ በይው የማቴሪያል አጠቃቀም በዩ ኮንቴምፖራሪ ነው ብዬ ነው ማስበው። ጥቂት ወደ ዚግዛግ እንመለስ። አሁን ላይ እንግዲህ ምን ምን እቅዶችን የያዛችሁት በምን አይነት መልኩ ነው ለሌሎች የበለጠ ሰፊውን የጥበብ ባለሙያም ለማካተት ያሰባችሁት? እንዲሁም እቅዳችሁስ ምንድን ነው? ዚግዛግ ስፔስ ውስጥ የእኛ ስቱዲዮም ካጠገቡ አለ ጋለሪ ይኖረናል። ጋለሪ ውስጥ እዚህ የምንሰራቸው ፕሮዳክቶች ያ ይሄ ስፔስ ሰስቴነብል እንዲሆን ለሽያጭ የሚቀርቡ ናቸው። ፕሮዳክቶቹ የሚሸጡ ናቸው። አት ዘ ሴም ታይም የተለያዩ የስነ ጥበብ፣ የአርክቴክቸር የተለያዩ ኤቨንቶች ይካሄዱበታል። ሌክቸር ሊሆን ይችላል። ህፃናት ቀለም ሊቀቡ ይችላሉ። ሸክላ ሰሪ መጥተው ያን ኤክስፐሪመንታቸውን ሊያሳዩን ይችላሉ። ኤኒ ማንኛውም ሰው መጥቶ እንደሚጎበኝ ቦታ ጊዜውን የሚያሳልፍበት ሁሌ በሙያው ትል አንቱ የተባሉ ሰዎችም ሀሳባቸውን የሚያካፍሉ ለወጣቶቹ ወጣቶችም ደግሞ በነፃነት ሀሳባቸውን የሚገልጹበት ቦታ እንዲሆን ነው የምንፈልገው። እና እንደዚህ አይነት ቦታዎች ደግሞ ብዙ ያስፈልጓታል አገሪቷል። እሺ፣ አለበል ደስታ ስለነበረን ቆይታ በጣም ነው የማመሰግነው። በአሜሪካ ድምፅ አድማጮች፣ ተመልካቾች ስም እግዜር ይስጥልኝ። እኔም በጣም አመሰግናለሁ። የደን እግዜር ይስጥልኝ። ቴንኪው መከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ መሰናዱ ነው። ጣቢያው ደግሞ አህዱ ሬዲዮና ቴሌቪዥን። አለም አወቀ ትውልደ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባቶቻቸው ሀገር ጀግኖች ና ታዋቂ ሰዎች ጋር ለማገናኘት ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመው ና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተባለው መጽሐፉ የዚህ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገው ደራሲ አለማወቀን ሀብታሙ ስዩም አነጋግሮታል። አስቀድሞ መጽሐፍቱን ለማዘጋጀት የወሰነበትን ምክንያት ይነግረናል። እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙቭ ካደረግን ከባለቤቴ እና ከሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆንን ነው ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረ እና ያ ነው ወደዚህ ያመራኝ። ይኸው ምንድን ነው ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብራሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብራሪ ያለውን ላይብራሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደር ጋርተን እንኳን ሳይደርሱ እስከ አንድ ሺ መጽሐፍት እንዲያነቡ ያበረታታሉ እና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህፃናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት። እንግዲህ ይህንን ለህፃናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህፃናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለክ የሚለውን ስ ጠቅለል አድርገህ ንገር። በጣም ጥሩ ጥያቄ ነው። ልክ ይህን ድምዳሜ ካረኩ በኋላ ብዙ ጃንራ አለ እንግዲህ መጽሐፍ የሚጻፍበት ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከእነሱ አስተዳደግ ጋር ከእነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጀግና መምረጥ የፈለግኩት በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ ሀምሳ የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ። የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች የምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል። በአትሌቲክስ የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት፣ ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነፃነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለሕፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ? እውነት ነው። የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰአሊ ወይም ኢለስትሬተር ያስፈልግ ነበረ። ጥሩ ኤዲተር ያስፈልግ ነበረ፣ በአማርኛም በእንግሊዝኛም መጽሐፍቶቹ። በነገራችን ላይ በአማርኛም በእንግሊዝኛም ነው የተጻፉት። ውጭ ላሉት እንግሊዘኛው እንዲደርስ ነው። ውጭ ላሉ ህጻናት አማርኛው ደግሞ በተለይ ኢትዮጵያ ውስጥ ስላሆነ ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃ እና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና ስቶሪም፣ ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈ። እና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው። ሻምበላ አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለሕፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው? በምን መልኩ ነው ያደረኩት። ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬድ ይሆናል ብዬ አስባለሁ። ያም በአማዞን በባነሴን ኖብል እንዲሁም በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአብሮት ላይብሬሪ እና ሌሎች ቦታዎች እንልካለን። እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት፣ ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ በቢዝነስ፣ በሌሎች አርትፎርምስ ለምሳሌ እነ ክቡር ሙላቱ አስታጥቄ እነ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው ያውቃለሁ። በተለያየ ዲሲፕሊን ለማ ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ፣ ወይም አርቲስት። የተለያየ ዲሲፕሊን እና በዲሲፕሊን ነው ያደረግ ነው። ሌላው ደግሞ የፆታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዲህ በምን መልኩ ይሆናል የሚለውን ገና እየተነጋገርን ነው፣ ግን ሴቶችም ሪፕሬዘንተድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀው ያለሁት። እኔ እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ መጽሐፍ ፈለግ በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉትን ልጆች እና ከኢትዮጵያ ውጭ ያሉትን ልጆች ለሁለት አድርጌን ያጠናሁት፣ ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት፣ ይሄ በስታትስቲክስ የተደገፈ ነው፣ ዌብሳይታችን ላይ አድርገነዋል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው። በቋንቋቸው የተጻፈ የሚሆን በእንግሊዝኛ ነው። በአካልም ሄጄ ላይብረሪዎችንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀርናል። ስለዚህ ኢትዮጵያ ያንን እራሱ ችግር መፍታት የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው። የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ ማጥፋት ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስም መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም። እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢላስትሬሽኑ አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግመው ሊያነሱት ሊያነቡት በሚችሉት ሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነባ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁኝ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ አላማይ። እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለሕፃናት በሚስማማ መልኩ በመጻሕፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ፣ በተመልካቾቼ ስም በእጅጉ አመሰግናለሁ። በጣም አመሰግናለሁ ሀብታሙ። በአፍሪካ ሴት የንግድ ባለቤቶች የንግድ ስራቸውን ለማከናወን የተለያዩ ሀገራቶችን ድንበር አቋርጠው ለመጓዝ በሚሞክሩበት ወቅት በተደጋጋሚ ለጾታ ትንኮሳ እንደሚጋለጡና መድሎ እንደሚደረግባቸው ይናገራሉ። የአዲስ አበባ የአፍሪካ ህብረት የመሪዎች ጉባኤ ከሚካሄድበት የፊታችን ቅዳሜ አንድ ሳምንት አስቀድሞም ባለፈው ቅዳሜ በተካሄደው ስብሰባ ላይ ባደረጉት ውይይት የጾታ ጉዳይ ዋናው ጉዳይ ነው የሚል ርዕስ ተሰጥቶታል። መሐመድ ዩሱፍ ናይሮቢ ከሚገኘው የአሜሪካ ድምጽ የዜና ማዕከል ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። አፍሪካውያን ሴቶችና ልጃገረዶች በአህጉራዊው የነፃ የንግድ ስምምነት አማካኝነት ድንበር ተሻጋሪ የንግድ ስራዎችን በሚያካሄዱበት ወቅት በሚገጥሟቸው ፈተናዎች ዙሪያ ውይይት ይዘዋል። የአዲስ አበባው ስብሰባ የፊታችን ቅዳሜ ከሚጀምረው እና መሪዎቿ በአህጉራዊ የንግድ ስምምነት ሂደት በተዘገበው እመርታ ላይ ይመክራሉ ተብሎ ከሚጠበቀው የአፍሪካ ህብረት የመሪዎች ጉባኤ ቀደም ብሎ በመካሄድ ላይ ነው። ኤሊዛቤት አጆክ የደቡብ ሱዳን ተወላጅ ናቸው። ሴቶች ድንበር በሚያቋርጡበት ወቅት ወንዶች የማይገጥሟቸው ዓይነት ፈተናዎች ይገጥሟቸዋል ይላሉ። በድንበር አካባቢ ሁከትና ብጥብጥ የመሳሰሉ ብዙ ፈተናዎች እየገጠሟቸው አንዳንዴም እቃዎቻቸው እየተወረሱ ወይም የመግቢያ ፈቃድ የለውም በሚል እየተወሰዱባቸው እንዲሸማቀቁ እየተደረጉ ነው የሚንቀሳቀሱት። ሴት በመሆኗ ደግሞ ከተገቢው በላይ እንድትከፍል ትደረጋለች፣ ቀረጥ ትከፍላለች። አንዳንዴ ደግሞ ዝም ብለው ይመለከቱናል። ሴት በመሆንሽ ይህን የንግድ ስራ መስራት እንደማይገባሽ ያደርጉሻል። ዛይቷ ሚልዛንዚ ከትውልድ አገሯ ማላዊ ተነስታ ድንበር በምታቋረጥበት ወቅት ተመሳሳይ አያያዝ እንደሚገጥማት ታወሳለች። የሚፈለገውን ክፍያ ይዘሽ አስፈላጊዎቹን ሰነዶች አሟልተሽ ብትገኝም አንዳንዶቹ ከድንበር ላይ የምታገኛቸው ኃላፊዎች ጾታዊ ጉዳዮችን መጠየቅ ሲጀምሩ እኮ ለምን ስትይ ትጠይቅያለሽ። እንደ ወጣት ሴት በዚህ አይነት ሁኔታ ውስጥ የንግድ ስራ የመስራትና የማደግ እድልሽን ይገታዋል። በመሆኑም አንዲት ወጣት ሴት የሚገባትን ስፍራ እንድታገኝና ሙሉ ጥበቃ እንዲደረግላት ከተፈለገ ይህ ጉዳይ በአግባቡ ሊጤን ይገባዋል። የአፍሪቃ ሀገሮች እርስ በርሳቸው በሚያደርጉት መናገድ የቀረጥ ክፍያ ቅነሳ እንዲያገኙና የምጣኔ ሀብት አቅማቸውን ማሳደግ እንዲችሉ ታልሞ የተመሰረተው አህጉራዊው የነጻ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከግንቦት 2019 ዓ ም አንስቶ ስራ ላይ ውሏል። እንደ ዓለም ባንክም ግምት የአፍሪቃ ሀገሮች እርስ በርሳቸው የሚያደርጉት ይህ ግብይት እንደ አውሮፓውያን የዘመን አቆጣጠር በ2035 ዓ ም አጉሪቱ የምታገኘውን ገቢ በ450 ቢሊዮን ዶላር ሊያሳድገው ይችላል። ሜሞሪ ካቻምቧ በአህጉሪቱ ሴቶች የሚያስመዘግቡትን እድገት ለማጎልበት የተቋቋመው የአፍሪቃ የሴቶችና የልማት ኮሚኒኬሽን ኔትወርክ ኃላፊ ናቸው። ስለ ኤኤፍሲኤፍቲኤ በምናወራበት ጊዜ የምናደርገው መናገድ ራሱ ክብር ያለው መሆኑን የማረጋገጥ ራእይ ያዘለ አህጉር አቀፍ መሳሪያ ነው። እያየን ያለ ነው። ድንበር ተሻግረው የንግድ ስራ ስለሚያካሂዱ ሴቶች ብዙ እናወራለን። ነገር ግን ክብር ባልራቀው መንገድ እየተከናወነ ነው። በእርግጥ አገልግሎት እንዲያገኙ እያደረግን ነው። በጉምሩክ ተቋማት አካባቢ የሚደርስባቸውን እንግልትስ እያየነው ነው። ያን ስለሚመለከቱ ጉዳዮች እየተነጋገርን ነው። በሀገራቸው ውስጥ ሳይቀር በአፍሪቃ ሴት ሥራ ፈጣሪዎች ብዙውን ጊዜ የግብድር አገልግሎትና የመሳሰሉት አስፈላጊ ጉዳዮች እጥረት ይገጥማቸዋል። የፆታ አድሎ እና የስልጠና አቶትም አለ። ሜርሲ ቺኮዋማ በናይጄሪያ የሴት አርሶ አደሮች ተሟጋችና ደጋፊ ናቸው። አንዳንድ ባህላዊ ደንቦች ሴቶች የመሬት ባለቤት እንዳይሆኑ በመከልከል ምግብ ማብረት እንዳይችሉ አድርጓቸዋል ባይ ናቸው። በገጠር ያሉ ሴት አርሶ አደሮች ውድድር በበዛው ገበያ በብቃት ለስኬት እንዲበቁ የሚያስችል ስልጠና ላይ ተከታታይ ትምህርት ያለማግኘት አንዱ ነው። መሬት ስላለው ድርሻ እንነጋገራለን። ይሁን እንጂ ሴቶች የመሬት ይዞታ የማግኘት እድላቸው ውሱን ስለመሆኑ መስማማት የምንችል ይመስለኛል። ምርት ለማምረት ዋናው ምክንያት የሆነው የመሬት ይዞታና ቁጥጥር ባለቤትነት የለንም። ከሰባ ከመቶ በላይ የሚሆነውን ለግብርና ስራ የሚያስፈልገውን የሰው ኃይል የምንይዘው ሴቶች የምንቆጣጠረውና በይዞታችን ስር የሚገኝ መሬት ሳይኖረን እንዴት አድርገን ነው የምናመርተውና ጥሩ አዝመራ ማግኘት የምንችለው? በአፍሪካ ሴቶች ያላቸው የመሬት ባለቤትነት ድርሻ ሀያ በመቶ ብቻ ቢሆንም በአጉሪቱ ሁለት ሶስተኛውን ያህል የምግብ ምርት የሚያመርቱት ግን እነርሱ ናቸው። የቅድመ ጉባኤው ስብሰባ በዛሬው ዕለት ተጠናቋል። እንደ ተሳታፊዎችም ተስፋ መሪዎቻቸው በአጉሪቱ ውስጥ የንግድ ሥራዎችን ለማካሄድ አመቺ ያልሆኑና ያልተገቡ አሰራሮችን በማስቆም በድንበር አካባቢዎች የሚያጋጥሟቸውን ችግሮች መፍታት የሚያስችሉ መፍትሄዎችን ያፈላልጋሉ ብለው ያምናሉ። ለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ ተመልካቾቻችን፣ አድማጮቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል። እናንተ በዝግጅቶቻችን ላይ የሚኖራችሁን አስተያየቶች ና ጥያቄዎች ለጋቢና ቪ እያላችሁ በቪ ማሪክ ፌስቡክ ገጽ ላይ ና ድረ ገጽ ላይ ታደርሱን ዘንድ እንጋብዛለን። ዝግጅታችን በአህዱ ሬዲዮና ቴሌቪዥን ላይ በቀጥታ ይተላለፋል። እንዲሁም ደግሞ በቪ አማሪክ ፌስቡክ ገጽ ላይ የሚገኝ ይሆናል። የተከታተሉን ዘንድ በአክብሮት እንጋብዛለን። የዛሬን አብራችሁን ስለቆያችሁ አብዝተን እያመሰገንን እንሰናበታለን። ጤና ስጥልኝ።